አድራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ ክቡራን አድማጮች፣ በያላችሁበት ስፍራ ሆናችሁ ሰላምታችንን ተቀብላችሁ ለሰላምታችንም አጸፌታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። እግዚአብሔር ከወትሮ በበለጠ ሁኔታ ደግሞ ዛሬም ሊናገረንና ሊያስተምረን በዙፋኑ ላይ ነው። ክብር ለስሙ ይሁን እያልን ወደ ጸጋው ማዱ ደግሞ እንቀርባለን። የታደገንንና እየጠራንን ያጸደቀንን እግዚአብሔር አምላካችንን ከፍ ከፍ እናደርገዋለን። ቢቻለን በአሥር አውታር በገና ብናመሰግነው ምንኛ መልካም ነው። ለኢየሱስ ክርስቶስ ስንል ወገኖች የማንሆነው ነገር የለም አይደለም እንዴ? አዎ ጌታ እግዚአብሔር አምላካችንን ለማክበር እኛ እሱ ከፈለገ በጭብጨባ እርሱን ደስ ቢያሰኘው በዕልልታ ከፍ ከፍ ብናደርገው መልካም ነው። እግዚአብሔር ታላቅ ነው፣ እግዚአብሔር ቸር ነው ብቻ ብለን ማቆም የለብንም። የተቻለንን ሁሉ ለእርሱ ለመስጠት ያለንን ሁሉ ለርሱ ለማካፈል፣ አዎ እግዚአብሔር ድሃ አይደለም። ነገር ግን ለወንጌሉ ስርጭት ለወንጌሉ መሮጥ እግዚአብሔር ደግሞ ከእኛ የሚጠብቀው ነገር አለ። ዛሬ እኔና እናንተ ታድጎን እግዚአብሔር አምላካችን በቤቱ ውስጥ አስቀምጦን ቃሉን እንሰማለን። ነገር ግን ያላወቁ፣ በጨለማ ዓለም ውስጥ የሚኖሩ፣ የወንጌሉ ብርሃን ያልበራላቸው ብዙዎች አሉ። ለእነዚህም ደግሞ ከራሳችን ቆርሰን ወደ እነርሱ ማካፈል መቻል አለብን። ምንን ሕይወታችንንም ጭምር ኢየሱስ ክርስቶስ በውስጣችን ጌታና ንጉሥ የሆነውን ለእነርሱ ማካፈል መቻል አለብን። ኢየሱስ ክርስቶስ ብርሃን እንደሆነ መናገር መቻል አለብን። ኢየሱስ ክርስቶስ መንገድ እንደሆነ መናገር መቻል አለብን። እግዚአብሔር ይክበር ይመስገን። ይህንን ጌታ እስቲ ከፍ ከፍ እናድርገው። አለቃ ስዩም በዚህ ዝማሬ ስላገለገሉን እግዚአብሔር ኑሮአቸውንና አገልግሎታቸውን ይባርክያልን። ወደ ዕለቱ ጸሎታችን እናልፋለን። ድንቅ የሆንክ የዘላለም አምላክ እግዚአብሔር እናመሰግንሃለን። በእውነት በዚህን ጊዜ ወደ ወገኖቼ ልብ ስለምትደርስ፣ እነሆ እግዚአብሔር አባቴና አምላኬ ሆይ ሸክማቸውን ስለምትጋራ፣ ብሶታቸውን ደግሞ ስለምትካፈል ከጎናችሁን እኛ አይዟአችሁ ስለምትላቸው እግዚአብሔር ሆይ መጽናናትን ደግሞ ስለምትሰጣቸው አመሰግንሃለሁ፣ አከብረሃለሁ። አባቴ ሆይ በዚህ ሰዓት ደግሞ በመካከላችን ከወትሮ በበለጠ በክብርህና በግርማ ተገልጠ እንድታስተምረን ይህን ቃልህን ደግሞ እግዚአብሔር ሆይ ገላልጠ እንድትናገረን እለምንሃለሁ። እግዚአብሔር አባቴና አምላኬ ሆይ፣ ብዙዎች ከአንተ ጋር ጀምረው ምናልባት በመደናቀፍ ምናልባት ጌታ እርምጃቸው ዝሎ ወደ ኋላ ያሉ ሊኖሩ ይችላሉ። እኔ ካሁን በኋላ ክርስቲያን መሆን አልችልም፣ እግዚአብሔርን አሳዝኛለሁ የምትል ነፍስ ልትኖር ትችላለች። እግዚአብሔር ሆይ፣ ይህንን ሁሉ ደግሞ አንተ ታያለህ። ብርቱ አንተ ነህ እንጂ የሰው ልጅ አይደለም። ሥጋና ደም ብርቱ አይደለም። አንተ ግን ኀይለኛና ብርቱ ነህ። እግዚአብሔር ሆይ የደከመችውንና የዛለችውን የአንተን እጅ ቀምሳ የለመደችውንና በቤት ውስጥ የኖረችውን ዛሬ ግን በአንድ እግሯ ውጪ፣ በአንድ እግሯ ደግሞ በቤተ ክርስቲያን ውስጥ ያለችውን ሕይወት እንድትመለከት ጌታ ሆይ ወደ አንተ ጸልያለሁ፣ ይህንን ጸሎት እግዚአብሔር ሆይ ለምን እንደምጸልይ አንተ ታውቃለህ። እኔ ባሪያ ግን ምንም ነገር አላውቅም። እግዚአብሔር አባቴና አምላኬ ሆይ ምናልባት ከተመደቡበት የሥራ ዘርፍ የተነሣ በማይመች ሁኔታ ውስጥ ስለ ሆኑ እግዚአብሔር አባቴና አምላኬ ሆይ ፍቅራቸው ዝሎ ቀዝቅዞ ሊሆን ይችላል። ቤተ ክርስቲያን መሄድ አቅቷቸው ቃልህን ከክርስቲያኖችም ኅብረት ፈቀቅ ያሉትንና የተለዩትን ወንድሞቼንና እህቶቼን እናቶቼንና አባቶቼን እንድትመለከታቸው በዚህች ምሽት እጸልያለሁ። እግዚአብሔር ሆይ እንደ ዘመሩ፣ እንዳጨበጨቡ፣ ሆ እልል እንዳሉልህ እንዲሁ እግዚአብሔር ሆይ በቤቱ ውስጥ እንድትጠብቃቸው እነሆ አንደበታቸውንም ለአንተ ክብር እንድትጠቀምበት ሁለመናቸውንም ደግሞ ለአንተ ክብር ጌታዬ እንድትገለገል አሁንም ከሰይጣን እጅ ፈጥነ እንድትታደግና ወደ ቤት እንድትመልሳቸው ለምንሃለሁ። አንተ መልካም የበጎች እረኛነ እግዚአብሔር ሆይ፣ ተኩላው ደግሞ ነጣቂ ዲያብሎስ መጥቶ እኖ እንዳያስበረግጋቸው ወደ ውጭም አውጥቶ እንዳይቀማ፣ እግዚአብሔር እንዳይጥላቸው ወደ ሞትም እንዳይወስዳቸው አሁኑኑ ፈጥነ በልጂ በጌታ በኢየሱስ ክርስቶስ ስም ታደጋቸው። እግዚአብሔር ሆይ ይህን ሁሉ ታደርጋለህና አመሰግንሃለሁ። ይቺን ነፍስ ስለ ተመለከትካ አመሰግንሃለሁ። ክብር ለስምህ ይሁን ጌታዬና አምላኬ ሆይ ዛሬም ከዓለማዊነት መላቀቅ አቅቷት ቤትህን ዝማሬ የቤትህን እግዚአብሔር ሆይ ተድላ የቤትህን ደስታ እግዚአብሔር ሆይ እየናፈቀች በአንድ ጎን ደግሞ በዓለም ውስጥ የምትጨፍረውን ከዓለም አልለይ ብላ ከቆሻሻ ጋር እግዚአብሔር ሆይ በመንደባለል እኖም የታጠበች ሪያ በጭቃ እንደምትንከባለል ሁሉ እንዲሁ እግዚአብሔር ሆይ በኃጢአት ውስጥ በመንከባለል ያለችው ነፍስ ደግሞ እንድትመለከት ጸልያለሁ። ውሻ ወደ ትፋቱ እንደሚመለስ እኖ እግዚአብሔር አባቴና አምላኬ ከጽድቅ ወደ ጉድፍ ዓለም የተመለሰችውን ሕይወት እንድትመለከት ደግሜ እግዚአብሔር ሆይ ወደ አንተ ጸልያለሁ። ኦ እግዚአብሔር ሆይ የእምነታቸው ቀበቶ ላልቶ በዓለም ውስጥ ወዲያ ወዲህ ደፋ ቀና የሚሉትን ታላላቆችና ታናናሾችን እንድትመለከት ወደ አንተ ጸልያለሁ። ፈጥነህ ታደጋቸው እግዚአብሔር። ወይንን ስለምታደርግ አመሰግንሃለሁ። ቃልህን ያለ መከልከል እላክልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም። አድማጮቻችን፣ በትናንትናው ክፍለ ጊዜያችን የተራራውን ስብከት መግቢያ አቅርበንላችሁ እንደ ነበር ታስታውሳላችሁ። ዛሬም ከዚያው በመቀጠል ትምህርቱን እንጀምራለን። የተራራው ስብከት በተራራው ስብከት የተጻፉትን በቃል ማወቅ ብቻ ሳይሆን ጌታችን ኢየሱስ ክርስቶስ ባስተማረው መሠረት ልኖርበት ይገባል። የተራራውን ስብከት በአራት ክፍሎች ከፍለን እንማራለን። አንደኛ፣ የመንግሥተ ሰማያትና የእኛ ግንኙነት ማቴዎስ ምዕራፍ አምስት ከቁጥር አንድ እስከ አሥራ ስድስት ደግሞለሁ የመንግሥተ ሰማያትና የእኛ ግንኙነት ማቴዎስ ምዕራፍ አምስት ከቁጥር አንድ እስከ አስራ ስድስት ያለውን ክፍል ተመልከቱ። ሁለተኛ የመንግሥተ ሰማያትና የሕግ ግንኙነት የመንግሥተ ሰማያትና የሕግ ግንኙነት ማቴዎስ ምዕራፍ አምስት ከቁጥር አስራ ሰባት እስከ አርባ ስምንት ሦስተኛ የመንግሥተ ሰማያትና የእግዚአብሔር ግንኙነት ማቴዎስ ምዕራፍ ስድስት የመንግሥተ ሰማያትና የእግዚአብሔር ግንኙነት ማቴዎስ ምዕራፍ ስድስት አራተኛ የመንግሥተ ሰማያትና የሌሎች ግንኙነት ማቴዎስ ምዕራፍ ሰባትን ይመለከቷል። የመጀመሪያው ቁጥር ለምን ይህ ትምህርት የተራራው ስብከት እንደ ተባለ ይነግረናል። ይህን ምዕራፍ ማጥናት ከመጀመራችን በፊት ልናውቀው የሚገባ ነገር አለ። የተራራው ስብከት ለብዙ ሰው አልነበረም የተሰበከው ነገር ግን የእርሱ ለሆኑት ለደቀ መዛሙርቱ ብቻ ነበር። የመንግሥተ ሰማያትና የእኛ ግንኙነት ማቴዎስ ምዕራፍ አምስት ከቁጥር አንድ እስከ ሁለት ያለውን ተመልከቱ። ሕዝቡንም አይቶ ወደ ተራራ ወጣ፣ በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ፣ አፉንም ከፍቶ አስተማራቸው እንዲህም አለ ይለናል። ምንም እንኳን የተራራው ስብከት ለብዙ ሕዝብ ሳይሆን ለደቀ መዛሙርቱ ብቻ ቢሆንም ኢየሱስ ሕዝቡን አይቶ ምን እንደሚፈልጉ በማወቅ ነበር ደቀ መዛሙርቱን ያስተማራቸው። በሌላ መልኩ ትምህርቱ ለሕዝቡ ነበር ማለት ነው። በዘመናችንም አስፈላጊ ነገር አንድ ሰው መጀመሪያ ወደ ጌታ መምጣት ይገባዋል። ከዚያ በኋላ ነው ወደ ጌታ በመጣው ሰው ሕይወት ላይ የእግዚአብሔርን ቃል መዝራት የምንችለው። ቁጥር ሦስትን ተመልከቱ። በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ይለናል። ይህ ክፍል በመንፈስ ድሆች የሆኑት ብፁዓን ናቸው ነው የሚለው። እንዴት በመንፈስ ድሃ መሆን እንደምንችል አይደለም የሚነግረን ነገር ግን በቀጥታ በመንፈስ ድሆች ብፁዓን ናቸው ነው የሚለው። ለሚቀጥሉት ዐሥራ ሁለት ቁጥሮች ዘጠኝ ጊዜ ጌታችን ብፁዓን የሚለውን ቃል ይጠቀማል። መዝሙረ ዳዊትም በዚሁ ቃል ነው የሚጀምረው፣ ብፁዕ ነው ይላል። ይህ ቃል በሙሴ ሕግ ከተሰጠው እርግማን ጋር ይነጻጸራል። ለኢያሱ የተባለውን እናስታውሳለን። የእስራኤል ሕዝብ ዮርዳኖስን ከተሻገረ በኋላ በገሪዛን ተራራ ላይ ቆመው ሕዝቡን እንዲባርኩ ተነግሯቸው ነበር። ዛሬም በዘመናችን የዳነ ኀጢአተኛ ምን ያህል በመንፈስ ድሃ እንደሆነ ሊያውቅ ይችላል። ነገር ግን የተራራውን ስብከት በቃል በማወቃቸው ብቻ በሃይማኖተኝነት ስሜት ብቻ ለሚጠቀሙበት ሰዎች የተራራው ስብከት በኀጢአተኝነታቸው ወይም ደግሞ ኀጢአተኝነታቸውን ማሳየቱ ቀርቶ በማወቃቸው ብቻ ሲኵራሩበት ይታያል። የተራራው ስብከት ዋና ዓላማ ግን ይህ አይደለም። ማወቅ ብቻ ሳይሆን ያወቁትን እንዲኖሩ ነው። እኛ ክርስቲያኖች ዛሬ በመንፈስ ድሆች ነን፣ ነገር ግን ልንሰጥ የምንችል ከወርቅና ከብር በላይ የሆነ ሌላ ነገር አለ። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ ስድስት ቁጥር አስር እንዳብራራው ድሆዎች ስንሆን ነገር ግን ብዙዎችን ባለጠጎች እናደርጋለን። ይህ ባለጠግነት መንፈሳዊ የሆነ ባለጠግነትን ያመለክታል። ቁጥር አራት የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ይላል። ይገርማል። በዚህኛውም ክፍል ከምዕራፍ አምስት ቁጥር ሦስት አባባል ጋር አንድ አይነት አገላለጽ ነው የተጠቀመው በመንፈስ ድሆች የሚለው በትንቢተ ሰፎንያስ ምዕራፍ ሦስት ቁጥር አሥራ ሁለት ላይ የተነገረውን ሲያመለክተን፣ ሚኪያስ ደግሞ በምዕራፍ ሰባት እንደሚናገረው የሚያዝኑትን ያመለክታል። በማቴዎስ ወንጌል ምዕራፍ አምስት ቁጥር አምስት የዋሆች ብፁዓን ናቸው ምድርን ይወርሳሉና ይላል። ይህን በመዝሙረ ዳዊት ምዕራፍ ሰላሳ ሰባት ቁጥር አስራ አንድ ላይ እናገኛለን። መዝሙረ ዳዊት ምዕራፍ ሠላሳ ሰባት ቁጥር 11 የዋሆች ምድርን የሚወርሱት አሁን በዚህ ባለንበት ዘመን አይደለም። ይህ ደግሞ ለሁላችንም ግልጽ ይመስለኛል። ስለዚህ በተራራው ስብከት ላይ የተባለው ይህ አባባል ዛሬ እየተፈጸመ ያለ ነገር ሳይሆን ክርስቶስ በሙላት በዚህ ምድር ላይ ሲነግስ፣ የዋዎች ምድርን ይወርሳሉ። እንዴት የዋ መሆን ይቻላል? ጌታችን ኢየሱስ ክርስቶስ የዋ ነው። ስለዚህ ሁሉንም መውረስ ተገባው። እኛም ዛሬ ከክርስቶስ ጋር የእግዚአብሔር ወራሾች ነን። እግዚአብሔር ይመስገን። በመጽሐፍ ቅዱስ ውስጥ እንደ ተማርነውም የመንፈስ ፍሬ ደስታ፣ ሰላም፣ ትዕግስት፣ እምነት እያለ የዋህነት ነው በማለት ይደመድመዋል። ስለዚህም አንድ ሰው በራሱ የዋ መሆን ቢችል ራሱ ስላደረገው መኵራቱ አይቀርም። የዋህነት ግን በራሳችን እጥረት የምናገኘው ሳይሆን በመንፈስ ብርታትና እርዳታ በክርስቲያን ሕይወት ውስጥ የሚፈጠር ነገር ነው። ስለዚህ የመንፈስ ቅዱስን ፍሬ ማፍራት የተለማመደ ክርስቲያን የዋሆች ብፁዓን ናቸው የሚለውን ቃል ሲያነብ ለየዋህነቱ የሚሰጠው ክፍያ ወይም ሽልማት ወደፊት እንደሆነ ሊረዳህ ይችላል ስለዚህ የዋህነት ሊሆን የሚችለው የመንፈስ ቅዱስ ፍሬ ብቻ ነው እንጂ በራሳችን ጥረት የሚገኝ ሊሆን አይችልም። በማለት እንደ መድማለን ቁጥር ስድስት ጽድቅን የሚጠሙና የሚራቡ ብፁዓን ናቸው ይጠግባሉና ይለናል። ዛሬ ክርስቶስ ኢየሱስን ተቀብሎ ያልዳነ ሰው ይህን ረሃብና ጥማት ሊለማመድ ይችላል አይመስለኝም። ምክንያቱም አንደኛ ይህ ላልዳነ ሰው ሞኝነት ስለ ሆነ ነው። ሌላው ምክንያት ደግሞ ሊያውቀው አይችልም። ምክንያቱም ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ ሁለት ቁጥር አሥራ አራት ላይ እንደሚነግረን አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር አሥራ አራት መንፈሳዊ መገለጥ ስለ ሆነ ነው። ይህ ያልዳነ ሰው ለዳነ ሰው ክርስቶስን ጽድቁ ላደረገ ሰው ተቃራኒው ነው። ሌላው ምክንያት ደግሞ በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር ሰላሳ የሚመካ በእግዚአብሔር ይመካ ተብሎ እንደ ተጻፈው ነው። በማቴዎስ ወንጌል ምዕራፍ አምስት ቁጥር ሰባት የሚምሩ ብፁዓን ናቸው ይማራሉና ይላል። ይህ ለመረዳት በጣም አስቸጋሪ የሆነ ነገር ነው። ምክንያቱም የምናገኘውን ምሕረት በሁኔታዎች ላይ እንደ ተመሠረተ የሚያደርግ ስለሚመስል ነው። ይህ ምሕረትን የምንቀበልበት መንገድ አይደለም። በቲቶ ምዕራፍ ሦስት ቁጥር አምስት ላይ በራሳችን ጽድቅ እንዳልሆነ በግልጽ ተጽፏል። ነገር ግን እኛ ምሕረትን ስለ ተቀበልን ምሕረትን ልናደርግ ይገባል። ምክንያቱም በአንደኛ ጴጥሮስ ምዕራፍ ሁለት ከቁጥር ዘጠኝ እስከ አስር ላይ እንደ ተጠቀሰው ነው። በአንደኛ ጴጥሮስ ምዕራፍ ሁለት ከቁጥር ዘጠኝ እስከ አስር ቁጥር ስምንት ደሞ ረድ በሉና ተመልከቱ። ማቴዎስ ምዕራፍ አምስት ቁጥር ስምንት ልበ ቅኖች ብፁዓን ናቸው እግዚአብሔርን ያዩታልና ይላል። ማንም ሰው ልበ ቅን ስለ መሆኑ መናገር አይችልም። ብዙ ክፉ የሆነ የሰው ልብ እንዴት በራሱ ቅን ሆኖ ሊገኝ ይችላል? ፈጽሞ አይችልም። ልበ ቅንነት ሊገኝ የሚችለው በዮሐንስ ምዕራፍ አሥራ አምስት ቁጥር ሦስት እንደ ተጠቀሰው እናንተ ስለ ነገርኳችሁ ቃል አሁን ብፁዓን ናችሁ በሚለው መሠረት ነው። የክርስቶስ ኢየሱስ ደም ከኃጢአት ሲያነጻን ብቻ ነው ንጹሐን ሆነን የምንገኘው። አንደኛ ዮሐንስ ምዕራፍ አንድ ቁጥር ሰባትን ተመልከቱ። አንደኛ ዮሐንስ ምዕራፍ አንድ ቁጥር ሰባት ማቴዎስ ምዕራፍ አምስት ቁጥር ዘጠኝ ደግሞ የሚለው የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና፣ ይላል። ዛሬ ትንሽ ሰላምን ሊያመጣ ስለሚችል ሰው ማሰብ ትችላላችሁ። ለመሆኑ ሰላምን ማምጣት የሚችል ሰው ይኖራልን? ፈጽሞ የለም። ክርስቶስ ኢየሱስ ብቻ የሰላም አምላክ ነው። ስሙ የተመሰገነ ይሁን። እርሱ በደሙ ዋጋን በመክፈል ቅዱስ በሆነው እግዚአብሔርና በኃጢአተኛ ሰው መካከል ሰላምን ፈጥሯል። በሮሜ ምዕራፍ አምስት ቁጥር አንድ እንደ ተጠቀሰው እንግዲህ በእምነትህ ከጸደቅን ከጌታችን ከኢየሱስ ጋር ሰላምን እንያዝ ይላል። ማቴዎስ ምዕራፍ አምስት ከቁጥር አስር እስከ አስራ አራት ያለውን ደግሞ ከዚህ አጭር መዝሙር በኋላ እንመለስበታል። አምላክ ምሕረቱ በኔ ላይ በኔ سمرت من الهي لا ማቴዎስ ምዕራፍ አምስት ከቁጥር 10 እስከ 14። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነክፏችሁ፣ ሲያሳድዷችሁ፣ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ፣ ሐሴትንም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደ ፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም ይላል። ምንም እንኳን ዛሬ በዚህ ምድር ላይ ስንኖር መሰደድ ቢኖርም ዋጋው በጌታ ፊት ትልቅ ይሆናል። የእግዚአብሔር ሰው በማንኛውም እድሜ ያለ ቢሆን ለዚህ ዓለም ጨውና ብርሃን ነው። ጨው ደግሞ ጣዕሙን ካጣ ምን ዋጋ አለው? ዛሬ በቤተ ክርስቲያን ትልቁ ችግር ክርስቲያኖች ለዓለም ማጣፈጫ የሆነውን የጨውነት ጣዕም አጥተዋል። በጣም ጥቂት ክርስቲያኖች ናቸው ዛሬ ጨውነታቸውን ያልጣሉት። ነገር ግን እያንዳንዱ ክርስቲያን ለዚህ ለመራራው ዓለም ጨው ሆኖ ሊያጣፍጠው ይገባል። ወገኖች፣ ክርስቲያኖች ጨው ብቻም ሳይሆኑ የዓለም ብርሃን እንደሆኑ መጽሐፍ ቅዱስ ይናገራል። በእግዚአብሔር መንግሥት ሐሳብ ውስጥ በግልጽ የምናውቀው ነገር ክርስቲያኖች ለዚህ ዓለም ብርሃን ይሆናሉ። ይህ ለእኛ ትልቅ መመሪያ ነው። ለጎረቤቶቻችን፣ በምንሄድበት ቦታ ሁሉ ብርሃን ልንሆን ይገባል። እኛ በእኛነታችን ከውስጣችን የሚወጣ ብርሃን የለንም ነገር ግን የእግዚአብሔር ቃል ነው ብርሃን ሊሆን የሚችለው። አድማጮቼ ብርሃን እንሁን ስንል ብርሃን ሊሆን የሚችለው የእግዚአብሔር ቃል ለዚህ ዓለም የምንናገር ማለታችን ነው። ይህ ማለት ደግሞ በየሄድንበት ጥቅስ እንጥቀስ ማለታችንም አይደለም። ነገር ግን በቃሉ መሠረት እግዚአብሔር ያበራልንን ነገር እየኖርን ለሚያስፈልገው የምናካፍል ማለታችን ነው ሰዎችን መጽሐፍ ቅዱስ ወደምታስተምር ቤተ ክርስቲያን መውሰድ የመጽሐፍ ቅዱስ ትምህርት የሚያስተምሩ ሬዲዮ ፕሮግራሞችን እንዲከታተሉ መገፋፋትና ወስደን ማስተዋወቅ አንዱ መንገድ ሊሆን ይችላል። ማቴዎስ ምዕራፍ አምስት ቁጥር አሥራ ስድስትን ደሞ ተመልከቱ። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይለናል። ይህ ጥቅስ እንደሚያስተምረን ለዚህ ዓለም ብራን መሆን ያለብን ዋናው ነገር በሰማይ ያለው አባታችን እንዲከብር ነው። ዛሬ በዚህ በወደቀ በኀጢአት በሚመላለስ ዓለም ውስጥ ስንኖር ዋናው ዓላማችን መሆን የሚገባ እግዚአብሔርን ማክበርና ይህንንም ዓለም አይቶ እርሱን እንዲያከብር መሆን አለበት። የእግዚአብሔር መንግሥትና የሕግ ግንኙነት ቁጥር አሥራ ሰባት እንደሞ ወረድ ብላችሁ ተመልከቱ እኔ ሕግንና ነቢያትን ለመሻር የመጣ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም። ይለናል ክርስቶስ የመጣው ሕግን ልሽር ሳይሆን ሊፈጽም ነው። በምድር ላይ በቈየበት ዘመን ሕጎችን ሁሉ ነበር የፈጸመው ክርስቶስ ኢየሱስ። ስለዚህ የእግዚአብሔር መለኪያ ወይም መመሪያ አልተቀየረም። እኛ ሕግን መፈጸም ቢያቅተንም ክርስቶስ ፈጽሞት እኛም በርሱ በማመን እንድንድን ሆኗል። ቁጥር አሥራ ስምንትን ወረድ በሉና ተመልከቱ። አሁንም እውነት እላችኋለሁ ሰማይና ምድር እስኪያልፉ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አያልፉም ሁሉ እስኪፈጸም ድረስ ይላል። ይህ ማለት ሕግን አለመፈጸም እንችላለን ማለት ሳይሆን ሕጉ አልተለወጠም። ስለዚህ ዛሬ ሕግን መፈጸም የምንችለው ሕግን በፈጸመው በክርስቶስ በማመን ነው። ቁጥር አስራ ዘጠኝ ከእነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል፣ የሚያደርግ ግን የሚያስተምር ማንም ቢኖር እርሱ በሰማያት ታላቅ ይባላል ይላል። ማንም ትእዛዛትን መሻር የለበትም። ማንም ደግሞ በራሱ ብርታት ትእዛዛትን ሊጠብቅ አይችልም። ብቸኛው መጠበቂያ መንገድ ወደ ክርስቶስ በመምጣት ደህንነትን፣ ኀይልን ሁሉ ከርሱ በማግኘት ነው። ትእዛዛት ለደህንነት አያበቁንም፣ ነገር ግን የደህንነትን መንገድ ወደ ኢየሱስ ክርስቶስ ሊጠቁሙን ይችላሉ እንጂ። ቁጥር ሃያ እላችኋለሁና ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም፣ ይላል። በዚህ ስፍራ ማስተዋል የሚገባን ነገር ቢኖር፣ አድማጮቼ እነዚህ ፈሪሳውያን በሕጉ መሠረት በጣም ትልቅ የጽድቅ ደረጃ ያላቸው ናቸው። ነገር ግን ይህ ተቀባይነት የለውም ይላል። መብለጥ አለበት። እንዴት? በራሳችን አንችልም። ነገር ግን ወደ ክርስቶስ መጥተን እርሱ ሊፈጽምልን ይገባል። ወረድ ብለን ደግሞ ከቁጥር ሀያ አንድ እስከ ሀያ ሁለት ያለውን ክፍል እናነባለን። ለቀደሙት አትግደል እንደ ተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቈጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል ይላል። ይህ በጣም የሚያስፈራ አባባል ነው። እንግዲህ እኛ በራሳችን ሕግን መጠበቅ ካልቻልን ለዚህ መፍትሄው መፈጸምና መጠበቅ ወደሚቻለው ወደ ኢየሱስ ክርስቶስ መተን ከዚህ ማምለጥ ብቻ ነው ያለው ብቸኛ መንገድ ቁጥር ሀያ ስድስት ደሞ ወረድ በሉና ተመልከቱ እንዲህ ይላል እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም እናስተውል አድማጮቼ በዚህ ስፍራ ኢየሱስ እውነት እልሃለሁ ነው የሚለው ኢየሱስ ክርስቶስ ራሱን ከሕግ ሰጪው ከሙሴ በላይ ራሱን ከፍ ሲያደርግ እናያለን ደግሞም ነው ሕግ ሰጪውም የሕጉ ተርጓሚም እርሱ ብቻ ነው። ቁጥር ሀያ ሰባትና ሀያ ስምንትን ደግሞ እንመልከት። አታመንዝር እንደ ተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። የተራራው ስብከት በግልጽ የሚያስተምረን ማንም ሕግን ሊጠብቅ የቻለ እንደሌለን፣ ሕግን መጠበቅ በድርጊት ብቻ ሳይሆን በልብ ምነውና፣ ማናችንም ደግሞ በልባችን ያልተመኘነው ነገር ስለሌለን ሕግን አልጠበቅንም ማለት ነው። እስቲ ቁጥር ሀያ ዘጠኝና ሰላሳን ደግሞ እንመልከት። ቀኝ ዐይንህም ብታሰናክልህ አውጥተህ ከአንተ ጣላት፣ ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻልሃልና። ቀኝ እጅህም ብታሰናክልህ ቈርጠህ ከአንተ ጣላት፣ ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና፣ ይላል። በዚህ ስፍራ ጌታ ኢየሱስ የሕግንና የሰውን ግንኙነት በሚያስገርም መንገድ በግልጽ ተናግሯል። ይህ በጣም አደገኛ የሆነ ፍርድ ነው። የእግዚአብሔርን ሕግ መጠበቅ ካልቻልን አደገኛ ነገር ነው። ስለዚህ አዳኝ ያስፈልገናል። ማናችንም ደግሞ ሕግን መጠበቅ አንችልም። ሕግን የምንጠብቅ እየመሰለን ራሳችንን ማሞኘት ብንተው፣ ወገኖቼ እጅግ መልካም ነው። የተራራው ስብከት እነዚህን ከባድ ነገሮች ሁሉ እያሳየን ወደ ክርስቶስ የበለጠ ቀርበን በመስቀል ላይ የተገኘውን ምሕረት ከእርሱ ከመድኃኒ ዓለም እንድናገኝ ይጋብዘናል ወይም ደግሞ ይጠራናል። የተወደዳችሁ አድማጮች፣ የአምላካችንን ምሕረት ተቀብለን በጸጋው በቤቱ ለመኖር እንድንችል ደግሞ ጌታ ለዘላለሙ በመንፈስ ቅዱሱ ይህን ደካማ ሥጋችንን ይርዳ። እንዲህ ሰዓቱ ደርሶ ልንለያይ የግድ ሆኗል። እግዚአብሔር አምላካችን ጀምሮ ስላስጨረሰን ስሙ ለዘላለም እየተመሰገነ ደህና ደሩልን።